ከዘመን ጋር እያየ ነው። ለምሳሌ አብዛኛው የሙዚቃ ስራ ከክለብ ውጭ፣ ማለት የምሽት መዝናኛ ቦታዎች ውጭ በቲያትር ቤት ደረጃ ሲቀርቡ ምንም ነገር የለም። ሰው ምሳ በልቶ መጥቶ አዳራሽ ውስጥ ገብቶ ጸጥ ብሎ የሚከታተለው ነው። አልኮል ምን ምን የለበትም። በዛ ውስጥ የምትዳኘው እንግዲህ በንጹህ አእምሮ፣ ከእንቅስቃሴ ጀምሮ፣ አድማጩ የሚመለከት ሰው የግጥሙን አብሮ መሄድ፣ በዛ ውስጥ አልፈተፈትነ ነው የምትወጣው። አሁን ለምሳሌ በአብዛኛው የሚሰሩት ላይ ስታይ በማታ የሚካሄዱ ወይም መጠጥ በአብዛኛው የሚሸጥባቸው ቦታ ከእሱ ጋር የሚመጡ ጉልበትና ጩኸት አለ። ብልህ ከተነጋገር ሁለተኛ ብረህ የምታየው በዛ ዘመን የሚገርመኝ አዳራሽ ውስጥ ቁጭ ያለ ህዝብ በሙሉ እነዚህ ለስላሳ ዘፈኖች የሚባሉት በቀስታ የሚዘፈኑ ለምሳሌ እንደነሞናሊዛ ወይም ሩቅ ምስራቅ ሳ ወይም በንባ ተለያየ ሌሎቹንም ብታመጣ አዳምጦ ገምግሞ ይደገም፣ ወይም በጣም ጥሩ ነው ብሎ ሲያጨብጭብ፣ ታ አሁን እኮ በቀጥታ መድረክ ላይ ስሎ ተብሎ እነዚህ ለስላሳ ዘፈኖች በአብዛኛው ከሲዲ ውጭ መድረክ ላይ አይሰሩ ሰው የዛ አይነት እንዳይኖረው ሆኗል። እና ብዙ ወደኋላ ሄደን ልንመረምራቸው የሚገቡ ነገሮች አሉ። ብዙ ጥያቄዎች የሚያስነሳ እያልክ አዲስ እኔ እንደው ብዙ ጥያቄ ለኝ አብርሃም ግን አንድ በድምፅ ተጨርስ ታቃለ ሻወር ውስጥ ምናምን ይሞክር ይሆናል። አንዳንዴ ሳንነግረው ስን ሲያንጎራጎር የመሳሪያውን አይቻለሁ። በነገር ላይ ወርቃማው ጊዜ ትዝታዎች ስዕላዊ መጽሐፍ ሲመረቅ ታማኝ የሰራው ስራ በጣም አስገርሞኛል። በታማኝ ስራዎች ብዙ ጊዜ እደነቃለሁ። ከዚህ ቀደምም ብዙ ነገር አሳይቶናል። እንዴት እንደሚያሰባሰባቸው አላውቅም። እና ለአንተ ለራስህ ሳይገርማህ አይቀርም። ከሙዚቃ ጋር ያለህን ቁርኝት ከልጅነት ጀምሮ ጉድሮ ሆነ ከቤተሰብ ጋር የተነሳን ፎቶግራፍ እንዴት እንዳገኘብህ ማለት ነው። ይህም ሁሉ አድርጎ ከሙዚቃ ጋር ያለህ ቁርኝት ቀላል አይደለም። ከሙዚቃ ላለመለየት ብዙ ጥረት አድርጓል ሲል ታማኝ ብዙ ምስክር አለ ለዚህ ከኢትዮ ሳውንድ በኋላ ሌላ የአፍሪካ ሬኮርድስ ጀምረ ነበር። ከዛ ደግሞ መዝናኛ ሬስቶራንት ነበር። ሬስቶራንት ውስጥ እንኳን ሰዓት ምናምን አለም ግርግዳ ላይ ያለው የአርቲስቶች ስዕል በሙሉ ነው እና ያለህ ቁርኝት ቀላል አይደለም። እንደዛ ሆኖ ግን ይሄ ነገር ከየት መጣ ሲባል ድሮ ይዘፍን ነበር ለማለት አልተመቸንም። እንጎራጎርኩ ምንም የለ ወይ አሁን አንድ ነገር አዚምልናወጣ ስ መሰራ እሱን አይቻለ በድምፅ ግን ምንም እንደው መሽጡህም ማቅ መሳሪያ የተጫወተል ሲባል የተተኮሰ እንዳይመስል፣ የትኛውን ሙዚቃ መሳሪያ ተጫወት? ድራምና ድራምፕ የተጫወት ነበር። በታማኝ ዝግጅት ላይ ተመልክተናል። አድማጮች ተመልካቾች፣ በዚህ ሰዓት እንደ አዲስ የሚሰሙት እንዲያውቀሃል ነው። ጥያቄውን ገፋ ያደረግ ነው እንዲህ ያለ የሙዚቃ ውይይት ከምንነጋገርበትም ርዕስ ወጣሊል ሌሎችንም በያሉበት ሊያነጋግር የሚችል ሀሳብን መተው እድል ይሰጣልና፣ አንዳንዶቹ ነጥቦች በዚህ ባንቋጫቸውም ቀደም ብለን እንዳነሳነው ሁሉ ሀሳቦቹን አንስተን እንሄዳለን። በዚህ መጽሐፍ ውስጥ የተመለከት ናቸው። አንተ ባለህበት ቦታ ሙዚቃ ቤቱን ጭምር ክምችቶችህን የሚያሳይ ነገር በቅርብ የሚያውቁ ቦታዎቹን ለጎበኙ ቅርብ ናቸው። አንድ ቀን እንዲህ ያለ ስራ ይመጣል ብሎ ተስፋ የሚያሳድረው አይነት ሆኖ ነው መመለከታቸው የነበረው። እውነትም ዛሬ እንዲህ የተጨበጠ አንድ ትልቅ ነገር ሆነው ወጥተዋል፣ መሰረት ተጥሏል ብሏል ታማኝ። በሌላ በኩል ደግሞ የሙዚቃ ክምችቶችም ያን ያህል ናቸው። ቅድም በታማኝም በአዲሱም እንደተገለጠው ኢትዮጵያ የቆዩ ዜማዎችን ስንፈልግ የተለየ አዲስ ስራም ቢሆን ስንፈልግ እንጠይቅህ ነበር ሙዚቃ ቤትም እያለ። ከዛ በኋላም ሌላው ምንጫችን ታማኝ ነው ለአድማጮች እነግርሃለን። አዲስ የሙዚቃ ቤትም በኋላ ከተከተሉት መሳሳይ የሚረዳን አሁም ሪከርድ ስም አለን በአግባቡ አክብሮት ለሁላችሁም እንገልጻለን። ግን ያ ክምችት በፍቅር ብቻ የሚመጣ አይመስልምና ምሳሌነትም አለው። አንድ ቀን ያ በግል ሊያከማቸ ነው ለራሳችን ፍላጎት ብለን የያዝነው ነገር ሌላ ትልቅ ነገር ሆኖ ሊመጣ ይችላልና እንዲ በዛ በኩል የምታካፍለው ካለ እርግጠኛ ነኝ ታማኝና መልካሙ የምታክሉት ነገር ይኖራል። ስታከማች ታስበው ነበር አንድ ቀን የሆነ ነገር ይወጣዋል ብለህ ታስብ ነበር። ሙዚቃውም ስዕሎቹም ፎቶግራፎችም ሙዚቃውም ሆነ ፎቶግራፎችን የማከማቻቸው የእውነቱን ለግሌ ነበር። ለራሴ ሳስፋክሽን ነበረ። ሙዚቃ ማስቀምጠው ቀድቼ ለራሴ ደግሜ ለመስማት ነው። ፎቶንም በእንደዛው አይነት ነበር። ይሄ ከጊዜ በኋላ ሰዎች እያዩ በሰጡኝ አስተያየት ነው ለህዝብ ለአጋራቢ ብቻ ያላገዋል። ታማኝ ሲገባ በል በዚህ ባል ቅድም እዛ እሱ የነበረው ሬስቶራንት ጓደኞቹ ከጀርባ ያሞት ነበር፣ ሲምሶኒያ ይባል ነበር። ምግብ ሊበላ ገብቶ ሰው እንዳለ የአርቲስቶች ፎቶ ነው። እና ይሄ እኔም ራሴ አጠራቅማለሁ። አንደኛ መውደድ አለብህ፣ ዋናው እሱ ነው። ቀላል ጊዜ አይደለም። እነዚህን ሰብሰው ማሰመት በራሱ እና ትልቅ ስራ ነው። በጣም እኔ እንደዚህ አይነት ነገር ያየሁት፣ ለአንተም ባለፈው ስትመጣ ከስቱዲዮ ውጭ ይሁን ገልጭልሃለሁ። አትላንታ ነው እንዲህ ነገር ያየሁት አትላንታ በሙዚቀኛ ብቻ አልተገደበም። እሱ ደግሞ ስፖርተኞችን፣ ደራሲያንን የሚያስተዋስ ሬስቶራንት ያለው ሰውና ፒያሳ ቤት። አንተ ደግሞ የተለየና ዚች በሙዚቃ ላይ ያተኮረ ማንም ሳስብ ድንቅ። ብዙ አትናገርም አብርሃም ድምጽህም አሁን በግድ ው እየኮረኮር ነው የምናናገር እንደው ከኔ ይልቅ መጽሐፉ ይናገር ብለ ከአንተ የበለጠ መጽሐፉ ጮሆ ይናገራል። ነገሩ እና በጣም ድንቅ ነገር ነው። አሉላ እንዳለው ይሄ ፕሮግራም በዚያ አንቋጫውም። ቀጣይነት ይኖረዋል። ምናልባት አሉላ መጨረሻ ላይ ምታንሰጥ ለመልካሙ አንድ ሀሳብ ቢወረውር የክምችቱን ነገር እንደ ሙዚቀኛ መታዘብህም አይቀርም። እኛ ደጋግመን ያልነው ለእኛ ስለሚያዋጡም ስለሚያቀብሉን ጭምር ነው። ቀለል አድርገው የመለሱት ይመስለኛል። በዚህ ሰዓት ለሚሰሙ አድማጮችም ጭምር በግል ከቴምብር ይጀምራል። አንዳንድ ማስታወሻዎችን ሰዎች ለግላቸው ብሎ ያደርጋሉ። ነገ ግን ላቅ ላለ ስራ መነሻ ይሆናል። እንደምታውቁት በጣም የቆየ በስብስብ ደረጃ ሌሎች እጅ የማይገኝ ነገር እንደ ብርቅዬ ይታይና ከዘመን በኋላ በጣም የተወደደ ዋጋም ያወጣል። ይሄ እንግዲህ የተወደደ ዋጋው ይመስለኛል እንዲህ ያለ መጽሐፍ እንዲኖረን ል የአብርሃም ክምችት እና አንተ እንደ ሙዚቃ ሰው ቅድም አላውቃቸውም፣ እንኳን ያልከውን ለማየት ያስቻልህን አይነት ክምችት በፎቶግራፍ ነው ያየነው። ታማኝና አብርሃምን በቅርበትም ታውቃቸዋለህ። የሙዚቃ ክምችታቸውም ያን ያህል ትልቅ የሚባል ነው፣ ግዙፍ ክምችት ነው ያላቸውና ምንድን ነው በስሜት ደረጃ አንተ ልገልጽ የሚችለው? ጥያቄውን ወረወርን እንጂ ለዚህም ለሌሎችም ጥያቄዎቻችን የሰጡን አስተያየቶች ጊዜው የፈቀደው ይህን ያህል በመሆኑ በቀጠሮ ለመጪው ቀሪውን ቤታችንን ልናሳድር ነው። እንግዶቻችን እናመስግንን፣ እናንተ አድማጮቻችንንም በቀረቡትም ሆነ በሌሎች ርዕሶቻችን ዙሪያ አስተያየቶቻችሁን ታደርሱን ዘንድ እንጋብዝ። ጻፉ፣ ደውሉልን። ለራዲዮ መጽሔት ማለት ሰዓት ተነግኖ ታዲያ አሁን የቀረን የስንብቱ ዜማ ብቻ ነው። የማጠቃለያ ዜናውን አስከትሎ ደግሞ በወጉ መሰናበት እያጣጣማችሁ ቆዩ ልንል ነው። የጣቢያውን በር ለመዝጋት አሁን ብቅ እንላለን። እስከዚያው ከመልካሙ ጋር Se zalezi din curmini de-o laiaţi De ce-ţi făr' pe-a ta m-a-ţi deţalnaţi? S-o găteau alb, pe limari ricaţi oameni să-ţi ia găsitaţi Pe teclalale-mi-e drept cum cuneşti S-o ticeau o zâmpetă în ce The <laughs> man

Ce plice tarbu în lată, Da-i scris tarama, Că trec un tău în lată, Și-o și-a cava. Ce plice tarbu în lată, Da-i scris tarama, trec un